የአሜሪካ ድምፅ ራዲዮ ጣቢያ ነው። የአሜሪካ ድምፅ ራዲዮ በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ። ¶¶

በአጠቃላይ ኢትዮጵያ ለምታደርገው የውስጥ ችግሯን ለመፍታት ለምታደርገው ጥረትም ድጋፋቸውን እንደሚለቅሱ በኢትዮጵያ መንግስት ላይ ትልቅ እምነት እንዳላቸው ኢትዮጵያን በሁሉ ለመናው ለማገዝ ከፍተኛ ፍላጎት እንዳላቸው ለመግለጽ ነው እዚህ የመጡት።

የኢትዮጵያው የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲን ድምፅ ነው የሰማችሁት። ለስራ ጉብኝት ወደ ኢትዮጵያ የመጡት የቻይናው የውጭ ጉዳይ ሚኒስቴር ዋንጊን የጉብኝት ዓላማ አስመልክቶ ከሰጡት ማብራሪያ የተወሰደ ነው። በዕለቱ አብይ ርዕስ ዝርዝሩን ይዘናል።

የኢትዮጵያ መከላከያ ሰራዊትና ልዩ ልዩ የጸጥታ ኃይሎቹ መንግስት በአሸባሪነት በፈረጀው ህወሓት ታጠያቂዎች ቁጥጥር ስር የነበሩ በርካታ ቦታዎችን በጥቂት ቀናት ውስጥ ማስለቀቃቸውን የመንግስት ኮሚኒኬሽን አገልግሎት ሚኒስቴር ይፋ አደረገ። በሌላ ዜና ህወሓት በበኩሉ መንግስት በሲቪል ቦታዎች ላይ ያነጣጠረ ጉዳት አድርሷል ሲል ይከሳል። የዚህንም ዝርዝር ይዘናል በመጽሄት ክፍለ ጊዜ ይቀርባል። ያልተማከለ ይዞታ ይብቃ ኤድስ ያብቃ በሚል መርህ

የኤድስ ቀን በዛሬ ዕለት በዓለም አቀፍ ደረጃ ታስበው ውለዋል። ረቡዕ ህዳር 22 2014 ዓ.ም ጤና ይስጥልኝ እንደምን አመሻችሁ። ክቡራትና ክቡራን አድማጮቻችን አስተናጋጃችሁ አሉላ ከበደ ነኝ። ነኝ ከዕለቱ ዜና አቅራቢ ደረጀ ደስታ ከቴክኒክ አቀናባሪዋ ብርሃን ኃይሉ ከማኅበራዊ ፕሮግራሞቻችን አሰናጇ አባየው ገበያውና

ከዕለቱ ዋና አዘጋጅተውን ግርማ እንዲሁም ከተቀሩ ባል ደረቦቻችንና ዘጋቢዎቻችን ጋር በመሆን እስከ ምሽቱ አራት ሰዓት ድረስ አብርናችን ዘልቃለን። አሁን የሰዓቱን የዓለም ዜና። ጤና ይስጥልን አድማጮች፣ የምሽቱን ዜናዎች የማሰማችሁ ደረጀ ደስታ ነኝ።

የኢትዮጵያ መከላከያ ሰራዊትና ልዩ ልዩ የጸጥታ ኃይሎች መንግስት በአሸባሪነት በፈረጀው የህወሓት ታጣቂዎች ቁጥጥር ስር የነበሩ በርካታ ይዞታዎችን በጥቂት ቀናት ውስጥ ማስለቀቃቸውን የመንግስት አገልግሎት ሚኒስትሩ አስታወቁ። ሚኒስትሩ አቶ ለገሰ ቱሉ ለህዝብ በተላለፈ ቴሌቪዥን ስርጭት ባሰሙት መግለጫቸው እንደ ጋሸናና ሸዋ ሮቢትን ጨምሮ ሌሎች ስትራቴጂክ ጠቀሜታ ያላቸው ቦታዎችን በትናንትና ዕለት ተመልሰው መያዛቸውን አስታውቀዋል።

ህወሓት በበኩሉ መንግስት በሲቪል ይዞታዎች ላይ ያነጣጠረ ጉዳት አድርሷል ሲል ከሷል። አሁን በደረሰን ዜና ደግሞ የኢትዮጵያ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ ሚሊሻና ፋኖ ታሪካዊቷን የላስታ ላሊበላ ከተማንና የላሊበላ ዓለም አቀፍ አውሮፕላን ማረፊያን መቆጣጠራቸውን የመንግስት ኮሚኒኬሽን ባወጣው መግለጫ አስታውቀዋል። አድማጮች፣ የዚህ ዝርዝር ዘገባ በዕለቱ የዜና ትንታኔ ይቀርባል።

በኢትዮጵያ ጉብኝት ለማድረግ አዲስ አበባ የገቡት የቻይና የውጭ ጉዳይ ሚኒስትር ዋንጓይ በኢትዮጵያ የውስጥ ጉዳይ ጣልቃ ለመግባት የሚደረግን ማንኛውም ሙከራ ቻይና የምትቃወም መሆኑን ገልጸው፣ ኢትዮጵያውያን የራሳቸውን ጉዳይ ያለማንም ጣልቃ ገብነት በራሳቸው መንገድ የመፍታት ብቃቱ አላቸው ሲሉ መግለጻቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ ተናግረዋል።

የውጭ ጉዳይ ሚኒስትሩ ይህን የተናገሩት ከኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ጋር በጋራ ሆነው በሰጡት ጋዜጣዊ መግለጫ ነው። አቶ ደመቀ መኮንንም በመርህ ላይ የተመሰረተ የኢትዮጵያና የቻይና የጽና ወዳጅነትን ማድነቃቸው ተዘግቧል። አድማጮቻችን፣ ዝርዝር ዘገባው በዕለቱ አብይ ርዕስ ይቀርባል። የተባበሩት መንግስታት የዓለም ምግብ ድርጅት እርዳታ የጫኑ ከ150 በላይ የጭነት ተሽከርካሪዎች መቀሌ መድረሳቸውን አስታወቀ።

የተባበሩት መንግስታት ድርጅት ቃል አቀባይ ስቴቫን ዱዣሪክ ትላንት በሰጡት መግለጫ ድርጅቱ ከ5.2 ሚሊዮን በላይ የሚሆነው የትግራይ ሕዝብ የሚፈልገውን መጠነ ሰፊ እርዳታ በየዕለቱ እየላከ መሆኑን አስታውቀዋል። በአካባቢው ባለው ግጭት ወደ አንድ ወር ለተጠጋ ጊዜ ወደ ትግራይ የሚያስገባው መንገድ ተዘግቶ የቆየ መሆኑን ያስታወሱት ቃል አቀባዩ በአማራ ክልልም በደሴና ኮምቦልቻ ለሚገኙ አንድ መቶ ሺህ ተፈናቃዮች ባለፈው ሳምንት የምግብ እርዳታ መከፋፈሉን ተናግረዋል።

በእነዚህ ከተሞች እርዳታ ሲሰጥ በአንድ ወር በተቃረበ ጊዜ ውስጥ የመጀመሪያው ነው ብለዋል። በሚቀጥሉት ሳምንታት ውስጥ የዓለም ምግብ ድርጅትና አጋሮቹ ወደ 450 ሺህ ለሚደርሱ ሰዎች የምግብ እርዳታ የሚያቀርቡ መሆኑንም ቃል አቀባዩ አስታውቀዋል። በአካባቢው ባለው አለመረጋጋት የተነሳ በኢትዮጵያ ሰብዓዊ ምላሽ ለመስጠት አሁንም ችግር እንደሆነ መቀጠሉን ቃል አቀባዩ አመልክተዋል።

ትዊተር የተባለው የማኅበራዊ መገናኛ አውታር በትግራይ ኃይሎች ላይ ትችት የሚያቀርቡ ማህደሮችን እየዘጋ ነው ስትል ኢትዮጵያ ከሰሰች። በጉዳዩ ላይ የቅሬታ ደብዳቤ ለተቃዋሙ ማስገባቷም ተሰምቷል። የፈረንሳይ ዜና አገልግሎት ዘገባን ሀብታሙ ስዩም ያሰማናል።

ኢትዮጵያ ለዓለም አቀፉ የማኅበራዊ መገናኛ አውታር ትዊተር ክስ አስገብታለች። የመንግሥቱ ቃል አቀባይ ብለኔ ስዩም አውታሩ ከመንግሥት ወታደሮችና አጋሮቻቸው ጋር ላለፉት አንድ ዓመት ደም አፋሳሽ ጦርነት ውስጥ የገቡትን የትግራይ አማጺያንን የሚተቹ ገጾችን እየሰረዘ ነው ሲሉ ከሰዋል።

ይሄ እሰጥ አገባ በጠቅላይ ሚኒስትር አብይ መንግስትና በህወሀት አማጺ ቡድን መካከል ያለውን ግጭት በተመለከተ ሁለቱም አካላት ማህበራዊ መገናኛዎችን የጦርነቱን ትርክት ለመቀየስ በምን መልኩ እየተጠቀሙበት እንደሆነ አጉልቶ ማሳያ ተደርጓል።

ትዊተር ላይ ስለ ህወት የመብት ጥሰቶችና ውሸቶች ግንዛቤ የሚፈጥሩ ኢትዮጵያን በሚደግፉ ወይንም ደግሞ ወይንም አፍቃሪ ኢትዮጵያ ድምፆች ላይ እንዳነጣጠረና እየሰረዛቸው መሆኑን እንድናምን የሚያደርጉን ምክንያቶች አሉን ሲሉ በአዲስ አበባ በነበረው የፕሬስ ማስገንዘቢያ ላይ የተናገሩት ብለኔ ሲዩም፣ እንደ በርካታ ዲሞክራሲያዊ ተቋማትና ድርጅታዊ ምህዳሮች ሁሉ የህወት ትርክትን ለማሰረጽ ያለሙ አፍቃሪ ህወት አካላት ወደ ትዊተር ሰርገው ገብተዋል ብለው እንደሚያምኑ ለተቋሙ የፖሊሲ

ቡድን እንዳሳወቁም አክለዋል።

ብለኔ ቆየት ብለው ለፈረንሳይ ዜና አገልግሎት መደበኛ ክስ ለትዊተር እንደተላከ ተናግረዋል። እሳቸው የትኛዎቹ አፍቃሪ ኢትዮጵያን ድምፆች ከአውታሩ እንደተወገዱ ግልጽ አላደረጉም። ይሁንና የጠቅላይ ሚኒስትር አብይን አስተዳደር የምደግፈው ጎረቤት ሀገር ኤርትራ የአዲስቷ አፍሪካ ተቋም የተሰኘ በተደጋጋሚ ኢትዮጵያና ኤርትራ በጦርነቱ ላይ ያሏቸውን ነጥቦች በማስተጋባት የሚታወቅ ራሱን የቲንክ ታንክ ወይም ደግሞ የምርመራና ተጽዕኖ መፍጠሪያ ተቋም ሲል የሚገልጸው ተቋምና የዋና ኃላፊው ሳይመን ተስፋማ

የማርያም ገጾችን ትዊተር ሰርዘዋል ስትል ቅሬታ አቅርባለች። ከፖለቲካ ውገና የሚነሱ የግዙፍ ዜና አገልግሎቶችን የተሳሳተ የመረጃ ስርጭት ለመዋጋት ጥልቅ ምርምርና ሚዛናዊ ዘገባ በማቅረቡ በመሰል ተግባር ላይ ከተሰማሩ ሰዎች ጋር ሳይመን አድናቆት ሊቸረው እንደሚገባ የተናገሩት የኤርትራ መንግሥት ቃል አቀባይ የማነ ገብረ መስቀል በትዊተር ገጻቸው የትዊተር ውሳኔ ማስረጅ የሌለውና አፋጣኝ ግምገማ እንደሚያስፈልገው ጽፈዋል። የትዊተር ቃል አቀባይ ግን የሳይመን ማህደር ወይም ገጽ የተሰረዘው

አውታሩን ላልተፈቀዱ ተግባራት መዋሉና የአውታሩን የስፓም ፖሊሲ መጣስን የሚያካትት ጥሰቶችን በመፈጸሙ እንደሆነ ተናግረዋል። ተመሳሳይ ይዘት ያላቸው መልእክቶችን ለማሰራጨት በርካታ ማህደሮችን መፍጠር ሐሰተኛ መስተጋበርና

ሐሰተኛ ማህደሮችን ማደራጀት ከጥፋቶቹ መካከል እንደሚገኙ የጠቀሱት ቃል አቀባዩ ውሳኔው መርህን የተከተለ መሆኑን አውስተው ትዊተር ከማንም ያልወገነ መሆኑን አስታውቀዋል። የሱዳን የጸጥታ ኃይሎች ትናንት ማክሰኞ በዋና ከተማይቱ ካርቱም ውስጥ ለተቃውሞ ሰልፍ የተሰበሰቡ በአስር ሺዎች የሚቆጠሩ ሰዎችን ለመበተን አስለቃሽ ጋዝ መጠቀሙ ተነገረ።

የሱዳን ወታደራዊ ክፍል ቀደም ሲል የነበረውን የሲቪል መሪ የሽግግር መንግስት በኃይል ካስወገደበት ጊዜ ጀምሮ በሱዳን የሚደረገው የተቃውሞ ሰልፍ አሁንም እንደቀጠለ መሆኑ ይታወቃል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው።

የባይደን አስተዳደር አዲስ የተከሰተውን የኦሚክሮን የኮቪድ-19 ቫይረስ ዝርያ ለመቋቋም ሲባል ወደ ዩናይትድ ስቴትስ በሚመጡ መንገደኞች ላይ ጥብቅ መስፈርትና መመሪያ ለማውጣት እየተዘጋጀ መሆኑ ተሰማ። ዘገባዎች እንዳመለከቱት መመሪያው መንገደኞች ተከተቡም አልተከተቡም ወደ ዩናይትድ ስቴትስ ከሚጓዙበት አንድ ቀን ቀደም ብለው የኮቪድ-19 ምርመራ ማድረግ ያለባቸው መሆኑን እንደሚያዝ ተነግሯል።

ባለስልጣናቱ መንገደኞች ወደ ዩናይትድ ስቴትስ ከገቡ በኋላ ለሰባት ቀናት ራሳቸውን አግልለው እንዲቆዩና እንዲሁም በገቡ ከሶስት እስከ አምስት ቀናት ውስጥ እንደገና ምርመራ እንዲያደርጉ ለመወሰን እየተነጋገሩ መሆኑ ተዘግበዋል። ፕሬዚደንት ባይደን የአስተዳደራቸውን አዲስ ስትራቴጂ ነገ ሐሙስ ይፋ ያደርጋሉ ተብሎም ይጠበቃል።

ዩናይትድ ስቴትስ ውስጥ በሚሽጋን ክፍለ ግዛት ከዲትሮይት ከተማ 48 ኪሎ ሜትር ርቆ ኦክላንድ ውስጥ በሚገኝ ሁለተኛ ደረጃ ትምህርት ቤት ውስጥ የዘጠነኛ ክፍል ተማሪ የሆነ የአስራ አምስት ዓመት ወጣት በትናንትናው ዕለት በከፈተው ተኩስ ሶስት ተማሪዎችን ሲገድል ሌሎች ስድስት ተማሪዎችን ደግሞ ማቁሰሉ ተነገረ።

ስሙ ያልተገለጸው ተጠርጣሪው ተማሪ ምንም ጉዳት ያልደረሰበት ሲሆን ከያዘው መሳሪያ ጭምር በቁጥጥር ስር መዋሉንና የድርጊቱን ምክንያት እየተጣራ መሆኑን ፖሊስ ትናንት በሰጠው መግለጫ አስታውቋል። በአፍጋኒስታን በታሊባን ሕግ ክልከላ መሰረት ለሁለተኛ ደረጃ ትምህርት የደረሱ ሴት ተማሪዎች በየቤታቸው የተቀመጡ መሆኑ ተነገረ።

በምዕራባዊ ሄራት ክፍለ ግዛት ግን የሚመጣውን ለመጋፈጥ በፈቀዱ መምህራንና ወላጆች አስተባባሪነት ተማሪዎቹ ወደ ትምህርት ቤት መመለሳቸው ተነግረዋል የታሊባን ባለስልጣናት በገዛ ፈቃዳቸው ትምህርት ቤት እንዲከፈት ያደረጉ ወገኖችን ያልተቃወሙ ሲሆን በይፋም ፈቃድም ሆነ ይሁንታቸውን አልሰጡም አስተባባሪዎቹ ግን ታሊባን ይህ ዘመን እንደ አውሮፓ አቆጣጠር በ1990ዎቹ ጊዜ እንደነበረው አለመሆኑን መረዳት አለበት ይላሉ

ታሊባኖች ወደ ስልጣን ከመጡ በኋላ በኮቪድ-19 ሳቢያ ተዘግተው የነበሩ ትምህርት ቤቶች ሲከፈቱ ሴቶችንም የሚያስተምሩ ከአንደኛ እስከ ስድስተኛ ክፍል ያሉ ትምህርት ቤቶች እንዲከፈቱ ፈቅደዋል።

ይሁን እንጂ ከሰባት እስከ እስከ አስራ ሁለት ያሉት ትምህርት ቤቶች ግን የእስላማዊ ባህሪን የጠበቁ መሆናቸው ሳይረጋገጥ ሴት ተማሪዎችን መቀበል የለባቸውን በሚል መከልከላቸው ተመልክቷል። ታሊባኖቹ ሴቶች በብዛት ከሚቀጠሩባቸው በርካታ የመንግስት የሥራ ገበታዎች ያገዷቸው መሆኑንም አሶሺየትድ ፕሬስ ዘግበዋል። ለምሽቱ ዜና የተመደበው የዜና ሰዓት በዚህ አበቃ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።

ደረጀ ደስታን ለዜናው አመሰግናለሁ። ክቡራትና ክቡራን አድማጮቻችን ከአሜሪካ ድምፅ ራዲዮ፣ ከዋሽንግተን ዲሲ የሚተላለፈውን የረቡዕ ዕለት ምሽት ዝግጅታችን ነው የምትከታተሉት።

የቀጥታ ስርጭት ምስልና ድምፅ አቀናባሪያችን ቫስኮ ቫለሪ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች በአጭር ሞገድ እንዲሁም በኢትዮ ሰዓት እስከ ምሽቱ አራት ሰዓት ሲቀጥል የስርጭት መሐንዲሳችን ታዲያ ቻርልስ ተንመክ ነው። የራዲዮን በቴሌቪዥን ዝግጅታችንም በሳተላይት ለምትከታተሉ ተመልካቾቻችንም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ላይ እንገኛለን። አድማጮች፣ አሁን በቀጥታ ወደ ዕለቱ አቢረስ ልውሰዳችሁ።

ኢትዮጵያ ውስጥ ችግሮቿን በራሷ መፍታት አቅም እንዳላት እንደምታምን እናም ለዚህ የበኩሏን ድጋፍ እንደምታደርግ ቻይና አስታወቀች። በኢትዮጵያ የስራ ጉብኝት ያደረጉት የቻይና የውጭ ጉዳይ ሚኒስትር ዋንጊ ዜጎቻቸው ከኢትዮጵያ እንዲወጡ በሚል አንዳንድ አገሮች መንግስታት የሚተላለፉ መልእክቶች አገራቸው እንደምትቃወም መግለጻቸውን የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ለአሜሪካ ድምፅ ተናግረዋል። ሚስተር ዋንግ

ኢትዮጵያን የጎበኙት በአስቸኳይ ከኢትዮጵያ ውጡ በማለት በተደጋጋሚ ጥሪዎች በሚቀርቡበት በአሁኑ ወቅት መሆኑን በትዊተር ገጻቸው የጠቆሙት አምባሳደር ሬድዋን ሁሴን ደግሞ ይህንን ሰፊ ተቃርኖ ሲሉ ገልጠውታል። በሰሜን ኢትዮጵያ ጦርነት የተለያየ ውጪ ኃይሎች ለተቀናቃኙ ወገን ድጋፍ ያደርጋሉ በሚል የኢትዮጵያ መንግስትና ህወሓት በተደጋጋሚ ክስ ማቅረባቸው ይታወሳል። ለዝርዝሩ ኬኔዲ አባተ

ዛሬ ጠዋት ለስራ ጉብኝት አዲስ አበባ የገቡት የቻይና ውጭ ጉዳይ ሚኒስትር ዋንጊ ከኢትዮጵያ ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር በዋናነት በኢትዮጵያ ወቅታዊ ጉዳይ ዙሪያ ተወያይተዋል። ቦሌ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በአቶ ደመቀ መኮንን አቀባበል የተደረገላቸው ሚስተር ዋንጊ አዲስ አበባ የተገኙት ኢትዮጵያ በችግር ላይ ባለችበት ወቅት ሀገራቸው ለኢትዮጵያ ያላትን ወዳጅነት ለመግለጽ እንደሆነ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ገልጸዋል።

ሁለቱን አካላት ውይይት የተከታተሉት አምባሳደር ዲና ለአሜሪካ ድምጽ በሰጡት ማብራሪያ ኢትዮጵያ የውስጥ ችግሯን በራሷ የመፍታት አቅም እንዳላት የተናገሩት የቻይና ውጭ ጉዳይ ሚኒስትር ለዚህም ሀገራቸው ድጋፍ እንደምታደርግ መግለጻቸውንም አንስተዋል። ቻይና ለኢትዮጵያ ሉዓላዊነትና ነጻነት፣ አንድነት የማወላዳ ድጋፍ ጠንካራ ድጋፍ እንደሚሰጥ፣ ኢትዮጵያ የውስጥ ጉዳዩን በራሷ የመፍታት ችሎታ አላት ብላ በጽኑ እንደምታምን

የኢትዮጵያ መንግስት በሕዝብ የተመረጠ ዴሞክራቲክ መንግስት በመሆኑ ድጋፍ ሊቸረው እንደሚገባው እሱ ብቻም ሳይሆን ከዚህ ቀደም በተለያዩ መስኮች የተጀመሩትን የትብብር አውዶችን ለማስፋት እና ይበልጥ አጠናክሮ ለመሄድ ፍላጎት እንዳለው ምክንያቱም በተለያዩ መስኮች ናቸው ትብብሮች ያሉት በአቅም ግንባታ፣ በኢንዱስትሪ ልማት እና በመሳሰሉት እና በዚህ ረገድ ሰፊ ስራ ለመስራት አሁን ንግር እንዳለ

የኢትዮጵያና የቻይና ትብብር ስትራቴጂክ ፓርትነርሽፕ ነው የምንለው። ልዩ ወዳጅነት ነው ያለው። በአጠቃላይ ኢትዮጵያ ለምታደርገው የውስጥ ችግሯን ለመፍታት ለምታደርገው ጥረትም ድጋፋቸውን እንደሚለግሱ፣ በኢትዮጵያ መንግስት ላይ ትልቅ እምነት እንዳላቸው፣ ኢትዮጵያን በሁለመናው ለማገዝ ከፍተኛ ፍላጎት እንዳላቸው ለመግለጽ ነው እዚህ የመጡት።

ከውይይታቸው በኋላ የጋራ መግለጫ በሰጡበት ወቅት የቻይናው ውጭ ጉዳይ ሚኒስትር ዋንጊ ይህን ማለታቸውን ፋና ብሮድካስቲንግ ኮርፖሬት ዘግቧል። የቻይናና የኢትዮጵያ ግንኙነት እየጎለበትን የመጣው ኢትዮጵያ አሁን ያለችበትን ሁኔታ እንረዳለን። ይህን ችግር ለመፍታት ኢትዮጵያ ታሪኩም ብቃቱም ጥበቡም አላት። እኛም ችግሩ በዚህ መልኩ እንዲፈታ ነው የምንፈልገው። የኢትዮጵያ መንግስት ለሰላም የሄደውን መንገድና የሰጠውን ዕድል ቻይና ታደንቃለች።

ከዚህ ውጭ በሆነ መንገድ ቀውስን ለማባባስ የሚደረጉ የውጭ ጣልቃ ግብነቶችን ቻይና ትቃወማለች የቻይና መንግስት በኢትዮጵያ ስለሚገኙ ዜጎቹና ኩባንያዎቹ ግድ ይለዋል በኢትዮጵያ ያለው ሰላምና ደህንነት አስተማማኝ ስለሆነና ኢትዮጵያን ስለምናምናት ምንም ስጋት የለንም

የቻይና ውጭ ጉዳይ ሚኒስትር ዋንጊ ይህን ጉብኝት ያደረጉት በኢትዮጵያ ያለው ሁኔታ እየተባባሰ መሆኑን በመጥቀስ የተለያዩ ሀገራት በተለይም ዩናይትድ ስቴትስ ዜጎቻቸው ከኢትዮጵያ እንዲወጡ በመወትወት ላይ ባሉበት ወቅት ነው። ከዚህ አንጻር ታዲያ ቻይና የተለየ አቋም እንዳላት ሚስተር ዋንጊ መግለጻቸውንም አምባሳደር ዲና ተናግረዋል። በርካታ የቻይና ዜጎች ናቸው እዚ ያሉት እዚህ ሀገር ያሉት ቢያንስ ከሀያ ሺህ በላይ ዜጎች አሏቸው ዜጎቻቸው

በጥሩ ቁመና ላይ እንደሚገኙ ነው። ኢትዮጵያ መንግስት ስጋት ዜጎቻቸው ምንም አይነት ስጋት እንደሌላቸው ስጋቶችም ካሉ ፌክ ስጋቶች ናቸው ያሉት፣ የፈጠራ ስጋቶች ናቸው። ከሶስት መቶ በላይ ኢንዱስትሪዎች ያሏቸው ቻይናዎች በርካታ ስራ የሚቀጥሩ ስራዎች ናቸው የከፈቱት ይህም በሙሉ በእንክብካቤ የኢትዮጵያ መንግስት አስፈላጊ ትርታኛ እንደሚያደርግ እምነታቸው መገለጹት በዚህ በኩል እንደ ሌሎቹ ዝም ብለው የስነ ልቦና ጦርነት በኢትዮጵያ መንግስትና ህዝብ ላይ

ቻይና መንግስት ፍላጎት እንደሌለ ይህንን በምንም አይነት እንደማይደግፍ ነው የተገለጸ ኢትዮጵያ ከቻይና ጋር ያላት ግንኙነት ልዩና ስትራቴጂካዊ መሆኑን በውይይቱ ወቅት የገለጹት አቶ ደመቀ መኮንን በሰሜን ኢትዮጵያ እየተካሄደ ያለውን ጦርነት በተመለከተ በሰጡት ገለጻ ኢትዮጵያ ጦርነቱን በድል እንደምትወጣና ጉዳዩ የአፍሪካም ጭምር ስለመሆኑ መናገራቸውን ነው አምባሳደር ዲና ያብራሩት። ኢትዮጵያ ውስጥ ጉዳዩን ደግሞ በራሷና በወዳጆቿ አጋርነት እገዛ መፍታት አቅም እንዳላት

የኢትዮጵያ መንግስት ያለፍላጎት የጫነበትንም ጦርነት በድል እንደሚወጣ ህዝቦች ተነሳሽነት ከውስጥም ከውጭም እንዳለ ኢትዮጵያኖች ውጭ ባሉ ኢትዮጵያና ሁሉ ኢትዮጵያ በአጠቃላይ ከኢትዮጵያ መንግስትና ኢትዮጵያ የሉምና ዘመቻ ብለው እንዳሉት ትልቅ በሞቀ ተነሳሽነት ላይ እንዳሉ ይሄ ጉዳይ ከኢትዮጵያም አልፎ አፍሪካዊ ገጽታ እንዳለውና አፍሪካውያን ወንድ

የኢትዮጵያ ውጭ ጉዳይ ሚኒስትር ዴታ አምባሳደር ሬድዋን ሁሴን

የሚስተር ዋንጌን ጉብኝት በተመለከተ በትዊተር ገጻቸው ባሰፈሩት ጽሁፍ ጉብኝቱ በአስቸኳይ ከኢትዮጵያ ውጡ እንዲሁም ወደ አገሪቱ አትግቡ በሚባልበት ወቅት መደረጉን ጠቅሰው ይህንንም ሰፊ ተቃርኖ ሲሉ ገልጸውታል። ጉብኝታቸውም የሀገራቸውን ንጽሕና እንዲሁም ከስውር ተግባርና ከቅኝ ግዛት አመለካከት መራቅን የሚያመለክት ነውም ብለዋል። በሌላ ዜና በሰሜን ኢትዮጵያው ግጭት ምክንያት ኢትዮጵያ ከአግዋ በታገደችበት በዚህ ወቅት ቻይና በሚቀጥሉት ሶስት ዓመታት ውስጥ ከአፍሪካ የምታስ

ገባቸውን አጠቃላይ ምርቶች 300 ቢሊዮን ዶላር ለማድረስ ማሰቧ ተጠቁሟል። ለዚህም በዝቅተኛ የእድገት ደረጃ ላይ ከሚገኙና ከቻይና ጋር ዲፕሎማሲያዊ ግንኙነት ካላቸው ሀገራት ከቀረጥ ነጻ የምታስገባቸውን ምርቶች መጠን በይበልጥ እንደምታሳድግ

የኢትዮጵያ ጠቅላይ ሚኒስትር ጽሕፈት ቤት ፕሬስ ሴክሬታሪያት ኃላፊ ቢሌኔ ስዩም ያጋሩትና በቻይና የውጭ ጉዳይ ሚኒስቴር የአፍሪካ ጉዳዮች ኃላፊ ዉ ፔንግ በትዊተራቸው ያሰፈሩት ጽሁፍ ያመለክታል። በኢትዮጵያ ካለው ግጭት ጋር በተያያዘ የመንግስታቱ ድርጅት የጸጥታው ምክር ቤት የጋራ አቋም በመያዝ የውሳኔ ሀሳብ እንዲያሳልፍ ዩናይትድ ስቴትስና አጋሮቿ ያደረጉት ተደጋጋሚ ጥረት

በአብዛኛው ተቃራኒ አቋም በሚያንጸባርቁት ቻይናና ሩሲያን በመሳሰሉ የምክር ቤቱ ቋሚና ተለዋጭ አባል ሀገራት ተቀባይነት ሳያገኝ መቅረቱ ይታወሳል።

የኢትዮጵያ መንግስት በግልጽ ማንነታቸውን ያልጠቀሳቸው የውጭ ሀገራትና መንግስታት በጦርነቱ ለህወሀት የመረጃና መሰል ድጋፎችን እንደሚያደርጉ በመግለጽ ተደጋጋሚ ክስ ያቀረበ ሲሆን፣ የመንግስትን ውንጀላ ያጣጣለው ህወሀት በበኩሉ ቻይናን ጨምሮ ከአራት ሀገራት የተውጣጡ የውጭ ቅጥረኞች ያላቸው ግለሰቦች የኢትዮጵያን መንግስት እንደሚደግፉ ገልጾ እርምጃ እንደሚወስድባቸው ማስታወቁን ሮይተርስ በቅርቡ መዘገቡ ይታወሳል።

የውጭ ኃይሎች መንግስትን ደግፈዋል በሚል ህወሀት የሚያቀርበውን ክስ በጦርነቱ ሽንፈት በሚያስተናግድበት ወቅት ዓለም አቀፉን ማህበረሰብ ለማሳሳት የሚጠቀመው የተለመደ የሐሰት መረጃ ነው ሲሉ የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ዛሬ በሰጡት መግለጫ ላይ ተናግረዋል። ለአሜሪካ ድምፅ ኬኔዲ አባተ፣ አዲስ አበባ።

አመሰግናለሁ ኬኔዲ። አድማጮች ተከታዩም የመጽሔት ርዕስ እዚያው አዲስ አበባ ያቆየናል። የኢትዮጵያ መከላከያ ሰራዊትና ልዩ ልዩ የጸጥታ ኃይሎች መንግስት በአሸባሪነት በፈረጀው ህወሓት ታጣቂዎች ቁጥጥር ስር የነበሩ ብዙ ቦታዎች በጥቂት ቀናት ውስጥ ማስለቀቃቸውን የመንግስት አገልግሎት ኮሚኒኬሽን አገልግሎት ሚኒስትር ይፋ አደረገ። ሚኒስትሩ የማጥቃት እርምጃ መቀጠሉንም ተናግሯል።

ህወሓት በበኩሉ መንግስት በሲቪል ቦታዎች ላይ ያነጣጠረ ጉዳት አድርሰዋል ሲል ይከሳል። መለስካቸው አመሀን የተከታተለው የኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ በሰጡት መግለጫ የወደፊት ድሎች ማስፈንጠሪያ ያሉትን ወታደራዊ ድል በጋሸና ግንባር የኢትዮጵያ መከላከያ ሰራዊት፣ የአማራ ልዩ ኃይልና ፋኖ በቅንጅት በሰነዘሩት ጥቃት መቀዳጀታቸውን ተናግረዋል። ይህ ድል ለኢትዮጵያ ህዝብ ሐሴትን ያጎናጸፈ

ለጠላት ደግሞ የማይጠገን ስብራት ነው ያሉትን በዚህ ግንባር የተገኘውን ድል ያጠቃልላቸውን ስፍራዎች ጭምር በስም ዘርዝረዋል። በጋሸና ግንባር የአርቢትን፣ የአቀትን፣ የዳቦና የጋሸና ከተሞችን ነፃ አውጥቷል። በዚህ ግንባር ጠላት ለበርካታ ወራት የዘረፈውን ሀብት በመጠቀም በወረራ የያዘውን የአካባቢውን ሲቪል ማህበረሰብ በማስገደድ የገነባውን

ባለ ብዙ እርከን የኮንክሪት ምሽግ በተቀናጀ እቅድ የአመራር ጥበብና ቴክኖሎጂ በመታገዝ በአነስተኛ ሰብአዊና ቁሳዊ መስዋዕትነት በክቡር ጠቅላይ ሚኒስትራችን በሚመሩ የቁርጥ ቀን የኢትዮጵያ ልጆች ምሽጉ ተሰብሯል። በዚሁ ግንባር በርካታ የነፍስ ወከፍ የቡድንና ከባድ መሳሪያዎች በወገን ጦር

ተማርኳል። የወገን ጦር ጋሸናን መቆጣጠሩ ጠላት በላሊበላና በሰቆጣ በወልዲያና ደሴ የተቆጣጠራቸውን አካባቢዎች በአጭር ጊዜ ውስጥ ለማጽዳት መንገዱን የተመቻቸ ያደርገዋል። ሚኒስትሩ አክለውም የመልሶ ማጥቃቱ ዘመቻ የተጀመረው በሁሉም ግንባር ነው ብለዋል። በዚህ ዘመቻ ሕብረ ብሔራዊ አንድነት ተብሎ በተሰየመው የመልሶ ማጥቃት ዘመቻ በወራይሉና በሸዋ ግንባሮችም ጥቂት የማይባሉ ስፍራዎች

ከወረራ ነፃ ወጥተዋል ብለዋል። ዶክተር ለገሰ ቱሉ በወረይሉ ግንባር የጃማ ደጎሎ፣ ወረይሉ፣ ገነቴ፣ ፍንጮፍቱ፣ አቀስታ ከተሞች በጀግኖቹ የመከላከያ ሰራዊት፣ የአማራ ልዩ ኃይል፣ የአማራ ሚሊሻና ፋኖ በጥምረት ባደረጉት ተጋድሎ ከአሸባሪ ኃይል ሙሉ በሙሉ ነፃ ሆኖ በወገን ጦር ስር ሆነዋል። ጀግኖቹ ይሄን አካባቢ በመቆጣጠር ወደፊት አቅጣጫ እየገሰገሱ ይገኛሉ። በሸዋ ግንባር የመዘዙ

በጥምረት ባደረ ሸዋሮቢትና አካባቢው እንዲሁም ራሳና አካባቢው ጀግኖቹ የመከላከያ ሰራዊት የአማራ ልዩ ኃይል የአማራ ሚሊሻና ፋኖ በጥምረት ባደረጉ ተጋድሎ ከአሸባሪ ህወሓት ነፃ ወጥቷል። ጀግኖቹም ከህብረተሰቡ ጋር በተቀናጀ መልኩ ወደፊት እየገሰገሱ ይገኛሉ። ባለፈው ሳምንት መጨረሻ ላይ በምስራቅ ግንባር በካሳጊታ የኢትዮጵያ መከላከያ ሰራዊትና የአፋር ልዩ ኃይል ካገኘው ድል በኋላ ሰራዊቱ ጥቃቱን ቀጥሎ የተገኘውን ድል

ሚኒስትሩ ዘርዝረዋል። በምስራቅ ግንባር ቀደም ሲል በጀግኖቹ የመከላከያ ሰራዊት የአፋር ልዩ ኃይልና ሚሊሻ ጥምረት ባደረጉት ተጋድሎ ነፃ የወጡት የአሳጊታ፣ ቡርቃ፣ ዋኢማ፣ ጪፍቱ፣ ድሬሮቃ፣ ጭፍራ፣ አለሌ፣ ሱሉላ ከተሞች ሙሉ በሙሉ ከጠላት ጸድቶ የአካባቢው አስተዳደር ወደ ቦታው በመመለስ አካባቢዎቹን መልሶ የማደራጀት ተግባር እያከናወነ ይገኛል። የህወሀት ቃል አቀባይ አቶ ጌታቸው ረዳ በበኩላቸው

የትግራይ መንግሥት ማዕከላዊ እዝ ብለው የጠሩት አካል ያለውን ነባራዊ ሁኔታ በሚገባ በመቃኘት ቀጣዩን እርምጃ ለመውሰድ ከውሳኔ ደርሰዋል ሲሉ ተናግረዋል። በትናንትናው ዕለትም የኢትዮጵያ መንግሥት በተከዜ ሃይድሮ ኤሌክትሪክ ኃይል ማመንጫ ግድብ ላይ ጥቃት ፈጽሟል ሲሉ አቶ ጌታቸው ከሰዋል። በተቃራኒው የኢትዮጵያ መንግሥት በሰጠው ምላሽ የተከዜ የውሃ ኃይል ማመንጫ ግድብ በመንግሥት ተመጥቷል በሚል በሽብርተኛው የህወሓት ቡድን እና በአቀንቃኞቹ

የሚናፈሰው ወሬ ሐሰት ነው ሲል አስተባብለዋል። ቀደም ሲል ተመሳሳይ የሐሰት ፕሮፓጋንዳ ተነስቶ እንደነበረ ያስታወሰው ይህ የመንግሥት ምላሽ በመንግሥት የተመታው የተከዜ ግድብ ሳይሆን ተከዜን ተሻግሮ ወረራ የፈጸመው ቡድን ነው ብሏል። ፕሮፓጋንዳውን እውነት ለማስመሰልም በግድቡ ላይ አላዋቂ ሥራ ቢፈጸም ከፍተኛ ጉዳት ሊደርስ እንደሚችል ጠቁሞ፣ ከግድቡ በታች በሚገኙ ስፍራዎች የሚኖሩ ዜጎች ከፍተኛ ጥንቃቄ እንዲያደርጉ አሳስበዋል።

መለስካቸው አማ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸው፣ አድማጮች ተከታዩ ዘገባ ወደ ቤንሻንጉል ጉሙዝ ይወስደናል። የቦሮ ዲሞክራሲያዊ ፓርቲ ሥራ አስፈጻሚ ኮሚቴ የፓርቲው አመራር አባላትና ደጋፊዎች በቤንሻንጉል ጉሙዝ የሚገኙ

የህወሓት ተላላኪና ጸረ ሰላም ኃይሎች ናቸው ያሏቸውን በግንባር ለመዋጋት ዝግጅት እንዲያደርጉ መወሰኑን አስታወቀ ይላል። የፓርቲው ፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ ከመንግስት ጋር ልዩነት ቢኖራቸውም በዚህ ዘመቻ ለአገር ህልና አብረው መቆማቸውን ነው ለአሜሪካ ድምፅ የተናገሩት። የክልሉ መንግስት የቦዴፓ ውሳኔ የሚያበረታታ ነው ሲል ማስታወቁን ጠቅሶ ናኮር መልካ ተከታዩን አድርሶናል።

የቦሮ ዲሞክራሲያዊ ፓርቲ የፖለቲካ ጉዳዮች ኃላፊ አቶ ዮሐንስ ተሰማ የፓርቲያቸው ስራ አስፈጻሚ ኮሚቴ ተወያይቶ ከደረሰባቸው ውሳኔዎች መካከል አመራሮቹ፣ አባላቱ እና ደጋፊዎቹ በግንባር ላይ እንዲዋጉ መወሰናቸውን ጠቅሰው ዛሬ በመተከል ግንባር መገኘታቸውን አስታውቀዋል። አሁን በቤንሻንጉል ጉሙዝ ግንባር መተከል አካባቢ ነው የምገኘው ከውስጥም ከውጭም

በሀገራችንና በክልላችን ሕልውና ላይ የተደቀነውን ችግር ለመቅረፍ መንግስት የአስቸኳይ ጊዜ አዋጅ በማወጅ ከፍተኛ የሆነ ወታደራዊ ዘመቻ ላይ ነው የሚገኘውና የእኛ ፓርቲም አጠቃላይ ሀገራዊና ክልላዊ ሁኔታዎችን በመገምገም ሀገራዊ ጥሪውንም በመቀበል

በቤንሻንጉል ግንባር በተለይም በመተከልና ከማሽ እንዲሁም አሶሳ አካባቢ የእኛ ድርጅት አባላት፣ አመራሮችና ደጋፊዎች ዘመቻውን እንዲቀላቀሉ ጥሪ ያቀርበናል። ፓርቲው የደረሰባቸውን ሌሎች ውሳኔዎችም ኃላፊው ገልጸዋል። ግንባር መሄድ የማይችሉ ደግሞ አካባቢያቸው እንዲጠብቁ እንዲጠብቁ፣ የደረሱ ሰብሎች እንዲሰበስቡ፣ የተለያዩ ድጋፎችን

እና እገዛዎችን ደግሞ ለዘማች ቤተሰቦች እንዲያደርጉ ነው የወሰንናቸው ውሳኔዎች። ፓርቲው በአሱሳ ከተማ ከትናንት በስቲያ ባደረገው ውይይት ውሳኔ ላይ እንዲደርስ ያደረገውንም ምክንያት ሲገልጹ የህወሓት ተላላኪዎች አሏቸው በክልሉ ታጥቀው በሚንቀሳቀሱ ኃይሎች ጥቃት በርካቶች ላይ ጉዳት ደርሷል ብለዋል። በክልላችን ባለፉት ሶስት ዓመት ተኩል በተለይም በመተከልና በካማሽ ዞን የጉሙዝ ታጣቂዎችና የሸኔ

ታጣቂዎች በእኛ ህዝብ ላይ በፈጸሙት ከፍተኛ ጅምላ ጭፍጨፋ እና ዘረፋ ምክንያት በርካታ ዜጎች ሞተው የንብረት ውድመትም ከመቶ ሺህ በላይ ህዝብ ደግሞ የተፈናቀለበት ሁኔታ ነው ያለው እና አሁንም ሰሞኑን በሱዳን በኩል በታላቁ ህዳሴ ግድብ መገኛ አካባቢ ራሱን የቤንሻንጉል ዲፌንስ ፎርስ ብሎ የሚጠራው እና የጉሙዝ ታጣቂዎች አንድ ላይ በመሆን ተመሳሳይ ጥቃት ዜጎች ላይ ማድረስ ሞክሮ ነበር። ስለዚህ የህዝባችን ህልውና

ኤርትሬት ውስጥ ነው ያለው። ክልል ውስጥ ደግሞ የውክልና ጦርነት የሚዋጉ የተለያዩ ጽንፈኛ እና ጸረ ሰላም ኃይሎች አሉና እነዚህን ከመከላከያ ጋር ከልዩ ኃይል ጋር አባሎቻችን ተቀላቅለው እንዲዋጉ ነው።

አቶ ዮሐንስ ከመንግስት ጋር ያላቸው ልዩነት እንዳለ ሆኖ ለሀገር ህልውና በዚህ ዘመቻ አብረው መቆማቸውን ነው የገለጹት። አሁን የፖለቲካ ልዩነት የምናጎላበት ሳይሆን እሱን ወደ ጎን ትተን ወይም አጥብበን፣ ለጊዜው ግን የሀገራችን ህልውና፣ የግዛት አንድነት እና ሉዓላዊነት ለማስከበር ይሄንን ችግር አንድ ላይ ሆነን ማለፍ አለብን ከሚል ነው እንጂ እኛ መንግስት ጋር በርካታ ልዩነቶች አሉ። የክልሉ መንግስት ኮሚኒኬሽን ቢሮ ኃላፊ አቶ መለሰ በየነ የቦዴፓ ውሳኔ

የሚበረታታ ነው ሲሉ ተናግረዋል። አንድ ሀገር ነው ያለን፣ አንድ ህዝብ ነው ያለን። የሀሳብ ልዩነቶች ሊኖሩ ይችላሉ። የአይዲዮሎጂ ልዩነት ሊኖር ይችላል። በዚህ ወቅት ላይ እንደ ሀገርም ፖለቲካ ፓርቲ ይሄ እንደዚህ ነው የምትልበት ወቅት አይደለም። የሀሳብ ልዩነት ለጊዜው ማቆየት አለብን በሚል አቋም ተይዞ ያው መግለጫቸውን የክልሉ መንግስት ያበረታታል

በዚህ ወቅት ላይ አገርን የማዳንና አገርን የማሻገር ጉዳይ ነው ሊሆን የሚችለው፣ እና መንግስት ይህን ያበረታታል። ቤኒሻንጉል ጉምዝ ክልል ሰባቱ ግንባሮች ውስጥ እንደ ሀገር ከተለዩት ውስጥ ቤኒሻንጉል አንድ ግንባር ነው። ራሱን ችለው አቶ መለሰ የሌሎችም ፓርቲዎች አመራሮች አባላትና ደጋፊዎች በዘመቻው እንዲሳተፉ ሲሉ መልእክት አስተላልፈዋል። ከዚህ በፊትም

የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማና የአማራ ብሔራዊ ንቅናቄ አብን አመራሮች ከዚህ ቀደም በዘመቻው ላይ ለመሳተፍ ወደ ግንባር ማብራታቸው መዘገቡ ይታወሳል። በሰላማዊ መንገድ ለመታገል ከኢትዮጵያ ብሔራዊ ምርጫ ቦርድ ፍቃድ ያገኙ አንዳንድ ፓርቲዎች

ኢትዮጵያ ከአሸባሪ ጋር ነው የማደርገው የምትለውን ጦርነት ከመደገፍ አልፎ ወደ ግንባር እያመሩ መሆኑን በተመለከተ የቦርዱን ሐሳብ ለማግኘት ጥረት እናደርጋለን። በክልሉ መንግስትና በኦሮሞ ዲሞክራሲያዊ ፓርቲ ውንጀላ የሚቀርብባቸው ኃይሎች በተደጋጋሚ ሲያስተባብሉ ቆይተዋል። ለአሜሪካ ድምፅ ናኮር መልካ ከአምቦ።

አመሰግናለሁ ናኮር። አድማጮች በተከታዩ የመጽሔት ርዕስ ደግሞ ወደ አማራ ክልል እንዝለቅ። የህወሓት ኃይሎች ወደ አማራ ክልል ዘልቀው መግባታቸውን ተከትሎ ቁጥሩ ከ አራት መቶ ሺህ በላይ የሚደርስ ህዝብ ተፈናቅሎ ወደ ሰሜን ሸዋ መምጣቱን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ገለጠ።

ለተፈናቃዮች የዕለት ምግብ እርዳታ ለማድረስ ጥረቶች ቢደረጉም ቁጥራቸው በየጊዜው በመጨመሩ ተጽዕኖ አሳድረዋል ሲል ጽህፈት ቤቱ ተናግረዋል። ተፈናቃዮቹ በበኩላቸው የህወሓት ኃይሎች በተቆጣጠሯቸው አካባቢዎች ከፍተኛ የኑሮ ውድነት መከሰቱን በማውሳት ጥለዋቸው የመጡት ቤተሰቦቻቸው ጉዳይም እንደሚያሳስባቸው ተናግረዋል። መስፍን አራጌ ነው የተከታተለው።

የዘጠኝ ወር እርግዝናቸውን አጠናቀው የሞለጃ ቀናቸውን እየተጠባበቁ የሚገኙትና ስማቸውን ከመጥቀስ የተቆጠቡት ተፈናቃይ ወደ ደብረ ብርሃን ለመድረስ ከስድስት ቀናት በላይ ፈታኝና አድካሚ ጉዞ ማድረጋቸውን ጠቅሰዋል። ከደሴ ሲመጣ ጀሜ ድረስ በዜኒ የመጣሁት ከጀሜ በኋላ ነው። አንድ ለምኝ መኪና አግኝቼ ተሳፍሬ ወደ ሀርቡ የመጣሁት ሁለት ቀን ሀርቡ ላይ አደርኩኝ። ከዛ ወደ ከሚሴ መጣሁኝ በባጃጅ። እንደገና ከከሚሴ ተመልሼ ወደ መኮ የሚባል ሀገር ሄድኩኝ። ሁለት ልጆች አሉ

ልጅ ባለቤቴ ጋር ሁኜ ማለት ነው። ለወልድ ያው ቀናቶች ናቸው አሁን የቀሩኝ። ከዛም መኮይ ድረስ መጥቼ ከመኮይ እንደገና መሀል ሜዳ የሚባል ሀገር አለ። በአይሱዚ ተጭኜ ነው ወደ መሀል ሜዳ የመጣሁት። መሀል ሜዳን አንድ ቀን አደርኩ። ከመሀል ሜዳ እንደገና ወደ ደብረ ብርሃን በአይሱዚ ነው የመጣሁት። ደሴ ብቆይ ያው ሕክምና የማገኘት እድሌ ያው በጣም አነስተኛ ነው በማለት ነው ለቅቄ የመጣሁት። መቸ ግን ዝደርሻ አለሁ። ከደሴ ከተማ ተፈናቅሎ በደብረ ብርሃን ደብረ ይባ።

ትምህርት ቤት ውስጥ ተጠልሎ እንደሚኖር የተናገረው እና የስሙን መገለጽ ያልተስማማው ሌላው ተፈናቃይ ወደ ደብረ ብርሃን ለመድረስ ከአርባ ኪሎ ሜትር በላይ በእግሬ ለመጓዝ ተገድጃለሁ ይላል። የህዋት ኃይሎች በአማራ ክልል የተለያዩ አካባቢዎች ውስጥ ዘልቀው መግባታቸውን ተከትሎ ከስድስት ዞኖች ተፈናቅለው ወደ ሰሜን ሸዋ የገቡ ከአራት መቶ ሺህ በላይ ተፈናቃይ መኖራቸውን የዞኑ አደጋ መከላከልና ምግብ ዋስትና ጽህፈት ቤት ኃላፊ አበባው መሰለ ለአሜሪካ ድምጽ ሬዲዮ አረጋግጠዋል። ከዚህ በፊት የነበረን ቁጥር ወደ ሁለት መቶ አስራ ስምንት ዘጠኝ መቶ ሃምሳ አምስት ነበረ።

አሁን ባለው ተጨባጭ ሁኔታ የቆላማ አካባቢዎችን ጨምሮ ሰሜን ሸዋ ቆላማ አካባቢዎች ጨምሮ፣ ከዚህም በፊት እንዳልነው የደቡብ ወሎ አለ፣ ሰሜን ወሎ አለ፣ ዋገምራ ዞን አለ፣ የኦሮሞ ብሔረሰብ ዞን አለ፣ ደሴ ከተማ አለ። በዞን ደረጃ ብቻ ካየን ወደ ስድስት ዞኖችን የሚነካካ ተፈናቃዮች ናቸው ያሉት እነዚህ ተፈናቃዮች እንግዲህ ቁጥራቸው ወደ አራት መቶ አርባ አንድ ስድስት መቶ ሃምሳ የደረሰበት አግባብ ነው ያለው ማለት ነው። ተፈናቃዮቹ በዞን ውስጥ በሚገኙ አስራ ሰባት ወረዳዎች ላይ መስፈራቸውን የሚናገሩት ኃላፊው አብዛኛውን ቁጥር የሚይዙት ግን

ደብረ ብርሃን አካባቢ ተጠልለው ይገኛሉ ብለዋል። አሁን ባለው ተጨባጭ ሁኔታ በደብረ ብርሃን ከተማ ብቻ ወደ አስር መጠለያ ጣቢያዎች ደርሷል። እነዚህ አስር መጠለያ ጣቢያዎች ላይ ወደ ሀያ አራት ሺ ስምንት መቶ ሰላሳ ሶስት የሚደርሱ እናቶችን፣ ሴቶችን፣ አረጋውያንን፣ አካል ጉዳተኞችን ጨምሮ ሁሉንም የማህበረሰብ ክፍሎች ወደ ካምፕ የማስገባት ስራ የተሰራበት አግባብ ነው ያለው። ከዚህ ውጭ ደግሞ በቤት ተከራይተው ሰዎች መጠለያ ጣቢያቸው በራሳቸው ከካምፕ ውጭ የሚኖሩ ደግሞ እንደዚሁ በርካታ ማህበረሰብ ክፍሎች አሉ። ይህን ስንደባምረው

ወደ ሁለት መቶ ሰላሳ ሁለት ሺህ የሚደርሰው ደግሞ በደብረ ብርሃን ከተማና ዙሪያው ላይ ያለ ነው ማለት ነው። ተፈናቅለው ለመጡት የህብረተሰብ ክፍሎች ከመንግስት ከለጋሻ አካላትና ከከተማው ማህበረሰብ ምግብና ምግብ ነክ ያልሆኑ ድጋፎች ለመስጠት ሞከራ ቢደረግም በየጊዜው እየጨመረ ከመጣው የተፈናቃዩ ቁጥርና ልዩ ድጋፍ ከሚያስፈልጋቸው ወገኖች ፍላጎት አንጻር የድጋፍ አቅርቦቱ በቂ አለመሆኑን አመልክተዋል። እንደ ኃላፊው ማብራሪያ በደብረ ብርሃን አካባቢ ከሰፈሩት ውስጥ አንድ መቶ ሀያ ሶስት ሺ አንድ መቶ ሀምሳ ሰባቱ ሲረዱ ቀሪዎቹ በሌሎች የዞን ወረዳዎች ድጋፍ እያገኙ ነው።

እንግዲህ እነዚህ ማህበረሰብ ክፍሎች አንዳንዶቹ እውነት ለመነጋገር አራት፣ አምስት፣ ስድስት መጠለያ ጣቢያዎችን አልፎ ይመጣል። ለምሳሌ ኮረም አካባቢ

ይኖር የነበረ ወደ አላማጣ መጥቶ ከአላማጣ ደግሞ ወደ ቆቦ መጥቶ ከቆቦ ወደ ወልዲያ መጥቶ ከወልዲያ ወደ ደሴ መጥቶ ከዛ ወደ ደብረ ብርሃን የመጣው ስለዚህ በርካታ ቦታዎች ላይ በጣም ብዙ መከራ ያዩ ሰዎች ናቸው። ከሞቀ ቤታቸው የወጡ ሰዎች ናቸው። ስለዚህ ይህን ሊመጥን በሚችል አግባብ ትሪት ለማድረግ ጥረት እያደረግን ያለ ነው። አሁን ባለው ተጨባጭ ሁኔታ ወደ መቶ ሀያ ሶስት ሺ አንድ መቶ ሀምሳ ሰባት ለሚደርሱት ድጋፍ ለማድረግ ጥረት አድርገናል። በተለይ ከካምፕ ውጭ ለሚኖሩት ከአመልድ ጋር በመነጋገር ወደ ዘጠና ስምንት ሺ ሶስት መቶ ሀያ አራት

ልብስ እስከ ትናንትና ማታ ድረስ ድጋፍ እንዲደረግላቸው አድርገናል። በካምፕ ውስጥ የሚኖሩ ደግሞ ወደ ሀያ አራት መቶ ሰላሳ ሶስት የሚደርሱትን ድጋፍ ያደረግንበት ሁኔታ ነው ያለው። ድጋፉ ምግብ ነክ የሆኑና ምግብ ነክ ያልሆኑ ናቸው። ለምሳሌ ፍራሽ፣ ብርድ ልብስ፣ ምግብ ነክ ከሆኑት ደግሞ የተለያዩ እንትሎችን፣ ዱቄቶችን፣ መኮሮኒ፣ ፓስታ እነዚህን ነገሮችን። በርካታ ጊዜ ሲነሳ የነበረው ደግሞ የምግብ ማብሰያ ጉዳይ ነበረ። የምግብ ማብሰያ ቁሳቁሶችን እነዚህን ድጋፍ ለማድረግ ጥረት አድርገናል። ግን በተሟላ መልኩ ነው ለማለት አሁንም ይቸግረናል። ምክንያቱም ከፍተኛ

እንቅስቃሴዎች አሉ። ከፍተኛ እንቅስቃሴ መኖራቸው የሚያሳይ ካምፕ በየጊዜው እየጨመርን ነው ያለ ነው። በሰቆቃ በርካታ ስቃዮችን አልፈው ህይወታቸው ተርፎ መጡ ከመሆናቸው ጋር በተገናኘ የሚያረካና ከፍ ያለ ስራ ሰርተናል ብለን ባናስብም እንኳን አትሊስት አሁን ባለው ሁኔታ ህይወትን ሊያደን የሚችን ስራዎች እየሰራን ነው ያለ ነው። ተፈናቃዮቹ ከመንግስት ከበጎ አድራጊዎችና ከአካባቢው ማህበረሰብ በሚደረግላቸው ድጋፍ ህይወታቸው መቆየቱን መስክረው የህወሓት ኃይሎች እስካሁን በተቆጣጠሯቸው ደሴና መሰል ከተሞች ከፍተኛ የኑሮ ውድነት መከሰቱን ይናገራሉ።

ደሴ ከተማ አምስት ሊትር ዘይት አንድ ሺ ሁለት መቶ ብር ሻ ማረባ ብር ክብሪት ሀምሳ ብር አንድ ጀሪካን ውሃ ሀምሳ ብር አንድ ጣሳ ጤፍ ከሶስት መቶ ብር በላይ የተሸመተ መሆኑን ካልብኮና ወረባ ቦቦ ቀቅሳ ተራራማ አካባቢዎች ደረሰን ባሉት የስልክ ጥሪ ማረጋገጣቸውን ተፈናቃዮቹ ገልጸዋል። የገንዘብ አቅርቦት በሌለበት ሊደርስ የሚችለው ሰብአዊ ጉዳት ያሳስበናል ይላሉ አስተያየት ሰጭዎቹ።

የምግቡ አቀራረቡ እንደገባን አካባቢ የአካባቢ ሰዎች የጎረቤቶች ምናምኖች አሉ። ሰዎች ማለት ነው። እዚህ ወጥ እየሰሩ እንጀራ እያዋጡ ምናምን ነገር አበሉ። በተረፈ ደግሞ ጓደኞቻችን አሉ። በመንግስት በኩል አሁን የሚመጣ እንዳሉ አነስተኛ እርዳታዎች አሉ። በቂ ሆኖ አይደለም። ግን ደግሞ እርዳታ በአግባብ ያለመከፋፈል ነገር እዚህ ላይ ይታያል። ስለ አሁን ምሳሌ ብዙ ህብረተሰብ ነው እርዳታ ቦታ ላይ የሚመጣው። አቅመ ደካማ ያለ ሰው ካለ ገልብጦ ይበላበታል፣ ይወስድበታል። ገባ አለ መንግስት ራሱን ከብሎ አያስረክብም። እዚህ ቦታ ላይ ኮሚቴና ኮሚቴ የምትለው ደግሞ የራሱን ጥቅም የግሉን ይዞ ሽጦ ይሄድና ለነዛ ሰው ምትለ የሚሰጣቸው አንድ ሺህ ብር አምስት መቶ ብር ያድለ የሚገባቸው ለነሱ ግን

ገባ እናቶች አሉ፣ ልጆች አሉ፣ ብዙ ነፍሰ ጡሮች አሉ። ለአሜሪካ ድምጽ ሬዲዮ አስተያየታቸውን የሰጡት ተፈናቃይ ወይዘሮ በበኩላቸው ለተደረገላቸው ድጋፍ ምስጋናቸውን ገልጸው እርዳታው በተለይ እንደሳቸው የመውለጃ ጊዜያቸው ለደረሰ ነፍሰ ጡሮች፣ ለህጻናትና ላዛውንቶች ህይወት ማቆያ እንጂ በቂ የሚባል አለመሆኑን ያስረዳሉ። ከአካባቢው ደጋማነትና ከወቅቱ ቀዝቃዛነት ጋር ተያይዞ ተፈናቃዮቹ ለከፍተኛ ብርድ መዳረጋቸውን የሚናገሩት ሌላው አስተያየት ሰጪ በተለይ በአልባሳት በኩል እጥረት እንዳለም አልደበ

አንድ ብርድ ልብስ ለሁለት ነው የሰጡን። ፍራሽ አንድ ለሁለት ነው የተሰጠን። ያልተዳረሰማል ከልብስ ደግሞ ጀምሮ የሚመጣው ልብስ ደግሞ በአግባቡ አይሰጣቸውም። እዚህ ይዘረገፍና የሆነ ቦታ ላይ እየመረጠው ሁሉም ተጋሉ። ጉልበት ያለው ነው የሚወስደው፣ ቅድም እንዳልኩ እንደ ምግቡ። ስለዚህ ምን መፍትሄ ይቀመጥ ትላለህ? አዎ ምሳሌ ይህ መርሳ፣ አላማጣ፣ ወልዳያ፣ ቆቦዎች ማለት ነው፣ ጥምረት አላቸው። ከእነሱ ልምድ መውሰድ እንችላለን። በየክፍለ ከተማቸው ሶስት ሰው ይመድቡና ያ ሶስት ሰው ያን እርዳታ ተቀብሎላቸው በአግባቡ ይመጣል። በሰ እነሱ ተቀምጠው ይጠብቃሉ። በእርዳታ አሰጣጥ ሂደቱ የሚስተዋሉ ጉድለቶችን ከተ

ተቋቋመው ግብረ ኃይል ጋር በመሆን ለማስተካከል ጥረት እንደሚደረግ የዞኑ አደጋ መከላከል እና ምግብ ዋስትና ጽሕፈት ቤት ኃላፊ አረጋግጠዋል። ለዓለም አቀፉ ማህበረሰብ ድረስ ባሉትን መልእክት በጦርነት ቀጠና ውስጥ ለሚገኙት የአማራ አካባቢዎች የተሰጠው ትኩረት አናሳ መሆኑን ጠቁመው ሰብአዊ ድጋፍ ያለ ገደብ በማድረስ ኃላፊነታቸውን እንዲወጡ ጠይቀዋል። ሰላማዊ የሆነ እንቅስቃሴ ላይ ያሉ ተፈናዎች ለብቻ አይደለም ርብርብ ሊያደርጉ የሚገባው አሁን ችግር ያለባቸው ቦታዎች ላይ እ ማለትም የእኛ

ህዝቦች እየተሰቃዩ ያሉባቸው ቦታዎች አሉ። እነዚህ ቦታዎች የወራሪው ኃይል በአሁኑ ሰዓት እየተንቀሳቀሰባቸው ባሉባቸው ቦታዎች ላይ ጭምር ገብተው የሰብአዊ ድጋፍ ሊያደርጉ ይገባል። ይህንንም ተመልክተናል። ከዚህ በፊት ሌሎች ቦታዎች ላይ ተመልክተናል። ትግራይ ክልል ላይ ተመልክተናል። ስለዚህ አማራ ክልልም ላይ እና በተለይ እነዚህ አፋር ክልል አካባቢ ያሉ ቦታዎች ላይ ይሄ እነዚህ የሰብአዊ ድጋፍ ሰጪዎች ገብተው የራሳቸውን አሻራ ሊያስቀምጡ ይገባል። ሰላማዊ ቦታዎች ላይ የሚያደርጉት እንቅስቃሴ እንደተጠበቀው ነው። እዚህ አካባቢ ላይ ግን ያለው እኔ በመሰረታዊነት

አቅጣጫ ሊቀመጥበት የሚገባል ብዬ አስባለሁ። ተፈናቃዮቹ በትምህርት ቤቶች ውስጥ ማረፋቸውን ተከትሎ በሰሜን ሸዋ ዞን የ2014 የመማር ማስተማሩ እንቅስቃሴ አለመጀመሩን ከስፍራው የደረሰን መረጃ ያመለክታል። ለአሜሪካ ድምጽ ሬዲዮ መስፍን አራጅ

አመሰግናለሁ መዝፈን አድማጮች፣ ወደ ዕለቱ የዛሬውን ዕለት ማለት ነው፣ የዓለም ኤድስ ቀን ወደሚመለከት ዝግጅት ነው መወስዳችሁ ለኤች አይቪ ኤድስ ዘላቂ ፈውስ የሚሆን መድኃኒት እስካሁን ባይገኝም ህክምናው ግን እጅግ እየተሻሻለና እየተራቀቀ መሄዱን ዛሬ የኤድስ ቀን በዓለም ደረጃ ታስቦ በዋለበት ተነግሯል።

ኤች አይቪ ኤድስ በደማቸው ውስጥ የሚገኝ ከዓለም ማህበረሰብ ድጋፍ እንደተገለጸላቸው በኤድስ ምክንያት ሳቢያ ያለፉት ደግሞ ታስበው መዋላቸውን ተመልክቷል። ኢትዮጵያ ውስጥ ኤች አይቪ ኤድስን ለመዋጋት ድጋፍ የሚያደርገው የዩናይት ስቴትስ መርሃ ግብር ፔፕፋር እስካሁን ከሶስት ቢሊዮን ዶላር በላይ መለገሱም ተገልጧል። ሎረን ባውማን ከዋሽንግተን ዲሲ ያጠናቀረችውንና ከሌሎች ምንጮች የተገኙ ዘገባዎች አጣምራ ጽዮን ግርማ እንደሚከተለው ታቀርበዋለች።

በዓለም ዙሪያ ዛሬ ወደ 38 ሚሊዮን የሚጠጋ ቁጥር ያለው ሰው ኤች አይቪ በደም ውስጥ ይገኛል። ኤች አይቪ መኖሩና የዓለም የጤና ችግር መሆኑ በታወቀባቸው ባለፉት 37 ዓመታት ውስጥ በኤች አይቪና በኤድስ ምክንያት ከ36 ሚሊዮን በላይ ሰው አልፏል። በየዓመቱ ህዳር 22 ዓለም ከዚህ በታሪክ ውስጥ እጅግ አጥፊ ከሆኑ ወረርሽኞች አንዱ በሆነ

የጤና ችግር ላይ እያካሄደ ያለውን ፍልሚያ ቆም ብሎ ያስተውላል፣ ይመዝናል። ኤች አይቪን ለረዥም ዓመታት እያጠኑት የለንደን ክዊን ሜሪ ዩኒቨርሲቲ ፕሮፌሰር ዶክተር ክሎዬ አርኪን ዛሬ ያለው ችግር ከሀብትና ከአቅርቦት ጋር የተያያዘ መሆኑን ይናገራሉ።

በዓለም ደረጃ ያለው ሁኔታ ባላቸውና በሌላቸው መካከል የሚስተዋል ነው። መድኃኒትና ሕክምና ነጻ ባልሆነባቸው፣ የሕክምናው ዘዴ ባረጀባቸው፣ አሁንም ያሏቸው መድኃኒቶች የጎሉ የጎን ጉዳቶች ባሉባቸው አካባቢዎች ያሉ ሰዎች ዛሬም ተጎጂ ናቸው። ኤች አይ ቪ ዛሬም እየገደለ ያለባቸው ናቸው፣ ነው ያሉት

ኢትዮጵያ ውስጥ ኤች አይቪ ኤድስን ለመዋጋት ድጋፍ የሚያደርገው የዩናይትድ ስቴትስ ፕሬዚዳንት የኤድስ አጣዳፊ ድጋፍ መርሃ ግብር ፔፕፋር እስካሁን ከሶስት ቢሊዮን ዶላር በላይ

መለገሱ ተገልጿል። 13603 ህጻናትን ጨምሮ 425653 ሰው ጸረ ኤች አይቪ ኤድስ መድኃኒት እያገኘ መሆኑን በኢትዮጵያ የዩናይትድ ስቴትስ ኤምባሲ ዛሬ አስታውቋል። ከህክምናው 98 ከመቶ የሚሰጠው በብሔራዊ ደረጃ መሆኑንም

አመልክቷል። ኢትዮጵያ ከፔፕፋር ባገኘችው ድጋፍ ጭምር እጅግ ዘመናዊ የሆኑ ስድስት አብያተ ሙከራ፣ ዘጠኝ የተመላላሽ ህክምናና ማዕከላት፣ አስር የመድኃኒት መጋዘኖችን መገንባቷን እነዚህ

ሁኔታዎች ዛሬ ያሉና ወደፊትም ሊፈጠሩ የሚችሉ የጤና ችግሮችን ለመጋፈጥ ጠንካራ አቅም እንደሰጣት መግለጫው ተናግሯል። ኢትዮጵያ ወረርሽኙን በተሳካ ሁኔታ እየተቆጣጠረች መሆኗ የመዋለ ንዋዩን መጥቀም እንደሚያሳይ ኤምባሲው አመልክቶ ከኤች አይቪ ኤድስ ጋር የተያዘው ፍልሚያ ባይጠናቀቅም ኢትዮጵያ ውስጥ እንደታየው ታየው ፔፕፋርን በመሳሰሉ አጋርነቶች ማሸነፍ ይቻላል ብሏል።

ባለሙያዎቹ እንደሚሉት በተሳካና በተዋጣ ሕክምና ኤች አይቪ በደማቸው ውስጥ ያለ ሰዎች ቫይረሱን ወደ ሌላ ሰው ወይም ወደ ጽንስ እንዳያስተላልፉ ማድረግ ይቻላል። በዓለም ዙሪያ ኤች አይቪ በደማቸው ውስጥ ከሚገኙ ሰዎች ግማሹ ሴቶች መሆናቸውን አንድ ሚሊዮን ሶስት መቶ ሺህ የሚሆኑት መጸነሳቸውን አመልክተዋል።

ዛሬ በየሁለት ወሩ አንድ ጊዜ ብቻ በመርፌ የሚሰጥ መድኃኒት አለ። ይህንን መድኃኒት በመስራት ጥረት ውስጥ ዶክተር ክሎዬ ዓለም አቀፉን ጥረት መርተዋል። እኔ በምኖርበት ኤችአይቪ በደም ውስጥ ያለ ሰው መድኃኒት የሚወስደው በአመት ስድስት ጊዜ ብቻ ነው። ይህ ሁኔታ ደግሞ ታላቅ ለውጥ ነው። በአመት 365 ቀን

ከመውሰድ የተለየ ነው ነው ያሉት የዩናይትድ ስቴትስ ሳይንቲስቶች ኤች አይቪን ሰውነታቸው ያለመድኃኒት እየተቋቋመ ካለ ህሙማን ጋር በመስራት ዘላቂ ፈውስ ሰጪ መድኃኒት ለመፍጠር እየተመራመሩ መሆናቸውን በኤች አይቪ ላይ ባለፉት አርባ የሚጠጉ አመታት ጥናት እያካሄዱ ያሉት የቦስተኑ ራጎን ኢንስቲትዩት

ዳይሬክተር ዶክተር ብሩስ ዋከር ተናግረዋል። በሰውነታቸው የተፈጥሮ መከላከያ ስርዓት ብቻ ኤች አይቪን ተቆጣጥረው የሚኖሩ ሰዎች አሉ። ይህ ሁኔታ ደግሞ እንዴት ሊሆን ቻለ የሚል ጥያቄ እንድናነሳና እንድንገፋበት አድርጎናል።

የምርመራቸው ዓላማም የማንም ሰው የተፈጥሮ በሽታን መከላከያ ስርዓት ከእንዲህ አይነቱ ሁኔታ ጋር እንዲለማመድ እና እንዲያዳብር ማድረግ መሆኑን ዶክተር ዋከር አመልክተዋል። የዘንድሮ የዓለም የኤድስ ቀን የሚያስታውሰን ኤች አይ ቪ ዛሬም ያለ መሆኑን ነው ይላሉ ባለሙያዎቹ። ኮቪድ 19 ትኩረቱን ነጠቀውና ለምርምርና ሙከራ ስራዎች መስተጓጎል ታየባቸው ተመራማሪዎቹ

በዚህ ተጨንቀዋል። ጽዮን ና አመሰግናለሁ ለዘገባው አድማጮች ተከታዩም ዓለም አቀፍ ርዕሰ ጉዳይን የሚመለከት ነው። የሰሜን ጦር ኪዳን ቃል ኪዳን አባል አገሮች ድርጅት ኔቶ አጋሮቻቸው ጋር በላትቪያ እና በስዊድን የተገናኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን

ሩሲያ በዩክሬን ላይ የምትወስደው ማንኛውም የኃይል እርምጃ የከፋ አጻፋ ያስከትላል ሲሉ አስጠንቅቀዋል። የኔቶ አባል ሀገሮች ለሁለት ቀናት ያካሄዱት ስብሰባ ዛሬ ሲጠናቀቅም የመወያያ አጀንዳቸው የነበረው ዋና ርዕስ በዩክሬንና በጆርጂያ ያለው ሁኔታና እንዲሁም የአፍጋኒስታን ጉዳይ እንደነበር ተዘግቧል። የአሜሪካ ድምፅ ያጠናቀረውን የዚህን ዘገባ ዝርዝር ስመኝሽ የቆየው እንዲት አቀርበዋለች።

የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሰሜን ጦር ቃል ኪዳን ድርጅት ኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች ጋር

በሪጋ ላቲቪያ እያካሄዱት ስብሰባ የተካሄደው ራሽያ በሺዎች የሚቆጠሩ ወታደሮቿን እያሰባሰበችና ከባባድ የውጊያ እቃዎችን ወደ ዩክሬን ድንበር እያስጠጋች ባለችበት ወቅት ነው። ብሊንከን ሁኔታውን አስመልክቶ ዩናይትድ ስቴትስ ይህን የሞስኮ ድርጊት ከዚህ በፊትም ደጋግማ ይተዋለች በማለት ራሽያ እንደ አውሮፓውያን አቆጣጠር በ2014 ክሬሚያን ከዩክሬን የወሰደችበትን ሁኔታ አስታውሰዋል።

ራሽያ የምትወስደው ማንኛውም የኃይል እርምጃ ዩናይትድ ስቴትስን ያሳስባል። በላቲቪያ ላይ የሚሆን ሌላ ማንኛውም አዲስ ጠባጫሪነት የከፋ አጸፋን ያስከትላል። የራሽያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው በዓመቱ መጀመሪያ ላይ ጦራቸውን ባሰባሰቡበት ድንበር አካባቢ ምንም አይነት ወረራ አልተካሄደም በማለት የምዕራባውያንን ስጋት አጣጥለዋል።

ተመልከቱ። እነዚህ የምዕራብ ሀገራት በአመቱ መጀመሪያ ላይ የራሽያ ወታደሮች ዩክሬንን ይወራሉ ብለው ሲያወሩ ነበር። እንደምታዩት ይሄ አልተፈጸመም።

ሆኖም የኔቶ የውጭ ጉዳይ ሚኒስትሮች ለራሺያ የሚስተካከል ምላሽ ለመስጠት ዝግ ስብሰባዎችን እያካሄዱ ይገኛሉ። በጀርመን ማርሻል ፈንድ የሚሰሩት ማይክል ኪማጅ ነገሮች በፍጥነት እየተለዋወጡ ባለበት በዚህ ወቅት የደም መፋሰስ እንዳይከሰት የዲፕሎማሲ ስራ በጣም አስፈላጊ ነው ብለዋል።

እያወራን ያለነው በአውሮፓ ምድር ላይ ሊካሄድ ስለሚችል ትልቅ ጦርነት ነው። እንደ ኤሮፓ አቆጣጠር ከ1945 ወዲህ እንዲህ አይነት ነገር ተከስቶ አያውቅም። አሁን በአካባቢው ያሉት አገሮች የተሰባሰቡበት መንገድ ሁኔታው በዩጎስላቪያ ከነበረው እንዲለይ ያደርገዋል። በራሽያ እና በዩክሬን መሃል ጦርነት ሊነሳ የሚችል ይመስለኛል። ከዚያ ፖላንድ፣ ሊቱዌኒያ እና የባልቲክ ሪፐብሊክ ዩክሬንን ደግፈው ጦርነት ውስጥ ሊገቡ ይችላሉ።

ፕሬዚዳንት ጆ ባይደን እና ፑቲን በታህሳስ ወር ላይ ለመነጋገር ቀጠሮ ይዘዋል። በአውሮፓ ካርኔጅ የሚሰሩት ጁዲ ዲምሴ ለአሜሪካ ድምጽ ሲናገሩ የዚህ አይነት በከፍተኛ ባለስልጣናት መካከል የሚደረግ ዲፕሎማሲ ማዕቀብ ከመጣል የተሻለ ውጤት ሊያመጣ ይችላል ይላሉ። በዋሽንግተን እና በሞስኮ መካከል ከፍተኛ ውይይት ሊደረግ ይገባል።

ጦርነት አያዋጣንም። በዩክሬን ለሚኖሩ ሰዎች የሚያሰጋ ሁኔታ ነው። ከህዝብ የተሰበሰበው አስተያየት ሲታይ የራሽያ ህዝብ ይህን መደገፉንም እርግጠኛ አይደለሁም።

ዲምሴ አክለው ፑቲን ህዝቡን በሀገር ውስጥ ከሚፈጠሩ እንደ ኮቪድ-19 የመቆጣጠርና ከፍተኛ የሞት መጠን አይነት ችግሮች ለማዘናጋት ሲፈልጉ የውጭ ጉዳይ ፖሊሲ ችግሮችን ይፈጥራሉ ብለዋል። ራሽያ በዩክሬን ላይ የምታሳየውን ጠባጫሪነት አስመልክቶ ለዩክሬን አጋራቸውን የገለጹት የኔቶ አባል ሀገራት የውጭ ጉዳይ ሚኒስትሮች ለሁለት ቀን በላቲቪያ ሲያካሂዱት የቆዩትን ስብሰባ ዛሬ ሲያጠናቅቁ የዩክሬንና ጆርጂ

ያ ሁኔታ እንዲሁም የአፍጋኒስታንን ጉዳይ በዋናነት ትኩረት የሰጡበት ነበር። ሞስኮ እያሳየች ያለችው ወታደራዊ እንቅስቃሴን በመፍራት ዋሽንግተንና የአውሮፓ አጋሮቻቸው የተለያዩ የጥንቃቄ እርምጃዎችን እያቀዱ እንደሆነ በርካታ የዩናይትድ ስቴትስ ባለስልጣናት ተናግረዋል። የዩክሬን የደህንነት ባለስልጣናት በበኩላቸው ራሽያ ወደ ዘጠና ሺህ የሚደርሱ ወታደሮቿን በዩክሬንና ክሬሚያ ድንበር ላይ ማሰባሰቧን አስታውቀዋል።

ክብራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን ስርጭታችንን ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ወደ ተከታዩ የመጽሔት ርዕስ ልውሰዳችሁ። ዮናስ ቦስኮ እና አጋሮቹ የሰላምን ፋይዳ ለማጉላት ባለሙ እንቅስቃሴዎቻቸው ይታወቃሉ ይለናል የዚህ ፕሮግራም አዘጋጅ ስዩም በመንደርደሪያው ብዙ

መቶ ኪሎ ሜትሮችን ያቆራረጠ በርካታ የኢትዮጵያ ከተሞችን ያካለለ የሰላም ጉዞ ከዚህ ቀደም ማድረጋቸውንም ያስታውሳል። ከሰሞኑ ሁለተኛውን ዙር ጉዞ አካሂደው ነበር። ኢትዮጵያ ውስጥ ባለው የጦርነት ድባብ ሳቢያ የአሁኑ ጉዞ ፈታኝ እንደነበረ ዮናስ ይናገራል።

እንዲያም ቢሆን እርሱና አጋሮቹ ግን ተስፋ እንደማይቆርጡ ነው የገለጠው። ከሀብታሙ ስዩም ጋር ቆይታ ያደረገው ዮናስ የአሁኑ ጉዞ የተደረገባቸውን ከተሞችና ዓላማውን ጭምር በማስረዳት ነው የሚጀምረው። እሺ፣ አመሰግናለሁ። የሁለተኛውን ዙር በከሞጆ ጀምረን መቂ፣ ሆሳና፣ ዝዋይ፣ እንድብር፣ አዋሳ፣ አርባ ምንጭ እና ወላይታ ሶዶ ጨርሰን መጣን።

ወደ አስራ አራት ቀን የፈጀ ጉዞ ነው አድርገን የመጣ ነው። አሁን ትንሽ ከጨረሰን አንድ ሁለት ወር ይሆነናል። በዋናነት እኛ ሰላም ወደ ምድራችን ወደ ሀገራችን እንዲመጣ በማሰብ ነው ዋና ዓላማችን፣ ሁሉም ነገሮች በሰላም እንዲፈጡ ነበር። አሁንም ጦርነቱም ከመጀመሩ በፊት ከዛም በፊት የምንጓዘ የነበረው በአሁንም ተመሳሳይ ዓላማ ነበር የነበረው ነገሮች ግን እንደዚህ ሆነዋል። ቢሆንም እኛ

አሁንም በጉዞአችን ከመጀመሪያው በተለየ ወደ አራት መቶ አምስት መቶ ሰው ተጉዞ ነበረ። ከኛ ጋር ቀጥታ የጀመሩት ሳሙናም ልጆች ናቸው፣ ግን በየመንገዱ ብዙ ሰው ተሳትፎበት ነበረ። እስፔሻሊ የአዋሳው በጣም

ትልቅ ኤቨንት ነበረ፣ ብዙ ሰው ተሳትፎበት ነበረ። የአሁኑ ጉዞ ከዚህ በፊት ከነበሩት ለየት ባለ ሁኔታ የተደረገ ይመስለኛል። ምክንያቱም በሀገሪቱ ውስጥ የተጠናከረ ጦርነት አለ፣ ቁጥጥሩም ከፍ ያለ ነው። ይሄ በጉዞአችሁ ላይ ምን አይነት ተጽዕኖ ፈጠረ? በጉዞ ላይ ተጽዕኖ ነበረው ከ

ስድቦች ጀምሮ ነበሩት ቱሌት ናቸው ለዚህ መጀመሪያ ነበር ይህንን ማድረግ የነበረባችሁ ምን የሚሉ ነበሩ ግን እኛ ከጦርነትም በፊትም ነው የተጀመረው ይሄ ጉዞ ቻሌንጁ ብዙ ነው እንደ አላማ ግን መተናል ብለን ባናስብም ግን ስቲል ዊ አር እናምናለን አሁንም ነገሮች በሰላም

ፋይናሊ በሰላም ይጠናቀቃል ብለን እናምናለን። ነገሩን እናስኬዳለን። ምክንያቱም አንድ ነገር አለ። ሰላም የሆነ ዛሬ መቶ ዱብ የሚል አይደለም፣ ፕሮሰስ ነው። እያደገ ከነገ ከዛሬ እየተሻለ ይመጣል። በአንድ የሚመጣ ሰላም የለም። መጀመሪያም በጦርነት ሊሞከር ይችላል፣ ከዚህ በአንዳንድ ነገሮች ሊሞከር ይችላል። የሁሉም ነገር አላስኬድ ሲል

በሰላም ሊመጣ ይችላል የሚል እቅድ ስላለን እኛ መጓዛችንን መጸለያችንን ለምድራችን ሰላም እንዲመጣ ስፔሻሊ ለሀገራችን እንቀጥላለን። ይህንን

ዮናስ እንግዲህ ከምን ጊዜውም የበለጠ የሰላም አስፈላጊነት ግልጽ የሆነበት ጊዜ ነው የሚሉ ሰዎች አሉ። በእስካሁን ጉዞችሁ ያገኛችኋቸው ሰዎች ተመሳሳይ ሀሳብ አላቸው ይሆን? በየከተማው የምታገኟቸው ነዋሪዎች ለማስተማር የምትጥሩትን የሰላም አስፈላጊነት ጉዳይ እነሱም ተረድተውታል ብላችሁ ታስባላችሁ? እንዴት ነበር አቀባበሉ? አቀባበሉ ከሞላ ጎደል

መቶ በመቶ ተሳክቷል ብለን አናስብም። ሀምሳ ምሳም ተሳክቷል ብለን አናስብም። ሀያ ፐርሰንት አድርገናል ብለን ነው የምናስበው። ምክንያቱም ሁሉም አሁን ላይ እንደሚታየው ከሆነ ሁሉም አሁን የሚደረገው ነገር ማለት ከኛ በፊት በአባቶች ደረጃ፣ በምኖች በትልልቅ ሰዎች ደረጃ ተሞክሯል። ሰላም እንዲመጥ ጥረዋል፣ ለፍተዋል፣ ብዙ አድርገዋል። እኛ

በወጣት ደረጃ እንዲያደረግ ነው እነሱ ጥረዋል። ስለዚህ እነዛ ሰላም የሚፈልጉ አይነት ሰዎች አይደሉም ተብሎ ስለሚታመን ነገሮችን ስሬስሊ የወሰደን ልን የለም የእውነት ለመናገር እንደነገርኩ ነው። አሁንም ነገም በእኛ ተስፋ ነው ማለት ነገም የተሻለ ቀን ይመጣል በሚል ነው የምናደርገው። ስፔሻሊ አሁን እንደ ሀገር ደረጃ ያለነውን ነገር ኦፊሻሊ ይታወቃል።

ምንም የሚደበቅ ነገር የለም። እኛም ሰላም እንዲፈጠር የምንፈልገው እርስ በርስ ያለንን ግንኙነት ይቻ ሀገራችን እንድትቀጥል እንጂ ሌሎች አውሮፓያኖች ወይ ደግሞ መራቢያኑ ሰላም ይሰጡናል ብለን አንድ የሰላም ችግሩንም እያመጡብን ያሉ እነሱ ናቸው ብለን እናምናለን። ግን እኛ እርስ በእርስ ያለን ይሄ ኢትዮጵያነታችን በደንብ እንዲጸንን

ዋናና ሀገራችን ያለን ጥንካሬ እንዲጠነክር እንጂ የማንንም እነዛም ልክ ናቸው፣ እነዚህ ልክ ናቸው እያልን አይደለም። ያው ካገኘኝ ጥያቄ እንደዛ ነው እንጂ በኢትዮጵያዊነታችን ተደራድረንም አይደለም፣ አንደራደርም። ሀገራችን እንድትቀጥል ሰላም የሚገኝበት በሌላ መንገድም ከሆነ ያንን ከማድረግ ወደኋላ እንልም። ለሀገራችን ግን ምንድን ነው እንዳልኩ ነው ሰላሙን

አውሮፕላኖች ይሰጣሉ። እነዛ ዙሪያችን ላይ ያሉ ሰዎች ይሰጡናል ብለን አናምንም። የችግሩ ምንጮችን የራሳቸው ጥያቄ ስላሏቸው የሚፈልጉት ይህንን በደንብ ነው የምንገነዘበው። የቂል ጉዞ አይደለም የምንገዋዘው፣ ግን ይሄ የእርስ በርስ ያለንን ሰላም ማጠንከሩ ላይ ነው። የኛ ሰላም መሆን ለሌሎቹ እርስ በርሳችን የምንደጋገፍ ነገር በጣም ጥሩ ከሆነ እነዛም ደፍረውን አይገቡም

ብለን እናምናለን። ለዛ ነው ወንድሜ የሚናጎረው ቤቴ አንዱ ጎሳ ከአንዱ ጎሳ ያለው አታችመንት ጥሩ ከሆነ ማንም ሊሰብረን አይችልም ከሚል ግንዛቤ ነው። አንተና አጋሮችህ አሁን በተለይ ለሁለተኛ ዙር ያደረጋችሁት ጉዞ አድካሚ፣ በተወሰነ መንገድ አደገኛም ነው። ሰዎች የሰጧችሁ ምላሽም ጉዟችሁን ጥያቄ ውስጥ የሚጥል ነበረ። ይሄ ጉዳይ ተስፋ አላስቆረጣችሁም ወይ? ሁለተኛ

ዳግም የሰላም ጉዞ የማድረግ ፍላጎታችሁ ላይ ተጽዕኖ አልፈጠረም ወይ? ምን አተረፋችሁ ከእንዲህ ያለው ጉዞ? እንትን ነው መጽሐፍ ቅዱስ ሲናገር ሁሉም ነገር ያልፋል ይላል። አሁን የምናደርገውም ነገር ያልፋል፣ ሁሉም ያልፋል ይላል። በጉዞአችን እኛ ቤት እየተቃጠለ ሰዎች የተቃጠሉ ቤቶች ሶቹ ሳይረግቡ የደረስንባቸው ቦታዎች አሉ። ያ ነገር ያሳምመሃል

ፐርሰናሊም ደግሞ እንድትፈራ የሚፈጥሩበት ብዙ ነገሮች ይኖራሉ። ለማንም ጓዘ ምን አገባኝ የምትል ነገር ውስጥ እንዲህ እንደሚመጣ ግልጽ ነው። ግን ምንድን ነው ዋናው ነጥቡ፣ እኛ ካላደረግነው ማን ያደርገዋል ነው። እኔ ፐርሰናሊ እንደኛ ሳይሆን እንደ እንደኔ

ለሀገራችን ምንችለውን ሩል ካልተጫወትን ሌላ ማንም ሂደቱ ላይ የሚገጥሙን ቻሌንጆች ነገሩን በደንብ እንድንገፋበት ነው። እንደውም ያደረጉ የተሻለ የማታውቃት የኢትዮጵያ እንግል እንድታይም ስለሚያደርግ ሰው በራሱ አና የምትለው ነገር አይደለም ክፉ አይደለም የምትለው ነገር አላደ ፈጥሮ ሰው ክፉ አይደለም ከጊዜ በኋላ የሚመጡ ነገሮች ናቸው። እንዳልኩ ፖለቲካውን ምኑም፣ ምኑም፣ ምኑም ተደራርበው ነው

አንዳንድ እነዛ ሰዎች ለምን ቤት ያንን ቤት እንደሚያቃጥሉ የጥልቅ የሆነ እውቀት ላይ ኖራቸው ይችላል። ኖር ሰዎችን ኢሞሽን በማድረግ በጣም የተካኑ ብዙ ሰዎች አሉ። ለክፉ ነገር ሰዎችን የማነሳሳት በጣም ፐርፌክት ሰዎች አሉ፣ ጎበዞች። ከታሪካችንም ብዙ ያጣሉ የሚችሉ ስስስ ነገሮች ስላሉ ያችን ገመድ መሳብ የሚችሉ ሰዎች አሉ። እኛ ከዚያ እንግላለመሆን ነው አለው ሰላም ስፔሻሊ ደግሞ ሀገራችንን

ማቆየት የምንችለው በጸሎት እና ሰላም ያመጣል ብለን የምናስባቸውን አክቲቪቲዎች ሁሉ በማድረግ ያንን ደግሞ ዊል ኮንቲኒ አሁንም ቢሆን ሶስተኛውንም እግዚአብሔር በረዳን መጠን እንቀጥለዋለን። ይሄ ነው የእኛና ቢያደክምም ብዙ ቻለንጅ ቢኖረውም ከፋይናንሻል ጀምሮ ብዙ ቻለንጆችን ቢኖሩት ግን ቢ

በጣም አመሰግናለሁ ዮናስ ቦስኮ። አንተና ሌሎች ወጣቶች በመተባበር ስለምታደርጉት የሰላም ጉዞ ስላጫወትከን በጣም ደስ ብሎናል። ነገሮች ተስተካክለው አላማችሁና ፍላጎታችሁ ተሳክቶ እንድታዩ ደግሞ መልካም ምኞቴን እገልጻለሁ። በጣም ነው ማመሰግነው። መልካም ቀን ይሁንልህ። መልካም ቀን ነው፣ ምሽት ነው። እናንተ ላይ ቀን ነው ብዬ ነው። እኛ ላይ አሁን ምሽት ነው። መልካም ምሽት ለና

ሀብታሙን አመሰግናለሁ። አድማጮች ስርጭታችን ልናገባድድ የቀሩን ጥቂት ደቂቃዎች ናቸው። የልዩ ዝግጅታችንን ማስታወሻ እናስከትለ

የአሜሪካ ድምጽ የአፍሪካ ቀንድ የራዲዮ በቴሌቪዥንና የቴሌቪዥን ስርጭቶቻችን የአማርኛ፣ የአፋን ኦሮሞ የትግርኛና የጋቢና ቪዮኤ ተመልካቾቻችንና አድማጮቻችን ከመደበኛዎቹ የአጭር ሞገድ የራዲዮ መስመሮቻችን በተጨማሪ የአማርኛና የትግርኛ ስርጭቶቻችን ራዲዮ በቴሌቪዥን

የአፋን ኦሮሞ ስርጭታችን በቴሌቪዥንና በራዲዮ በሳተላይት በሚከተሉት አድራሻዎች ታገኙናላችሁ። ቪኦኤ ጋቢናም ኢትዮ ኢትዮሳት ላይ ይገኛል። በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ኢትዮሳት ላይ በቨርቹዋል ቻናል 57 ዲግሪስ ዌስት የቨርቹዋል ቻናል ሲስተም መለያ ቁጥሮች ለኢትዮጵያ ለኤርትራና ለጅቡቲ አድማጮቻችንና ተመልካቾቻችን 62 30 ለሶማሊያ 62

31 ለኬንያ 62 32 ለቪኦኤ 24 ተከታታዮች 62 33 እንዲሁም ለቪኦኤ ቲቪ አፍኔት ኤችዲ ቲቪ ኤምሲ 06 ተመልካቾቻችን 62 29 ናቸው። የስርጭት መስመሮች ዝርዝር መረጃዎችን ከዌብሳይቶቻችን እና ከማኅበራዊ ገጾቻችን ላይ ታገኛላችሁ። የአሜሪካ ድምፅ

የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ለዛሬ ምሽት ያሰናዳውን ዝግጅት እዚህ ላይ አበቃ። ነገ ሐሙስ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አስተናጋጃቸው ዋሉ ከበደ ከአቀናባሪዋ ብርሃን ኃይሉና ከተቀሩ ባልደረቦቻችን ጋር በዚሁ ተሰናበትኩ። ሰላም፣ በእኔ በኩል ደህና ደሩ